ትናንት ይሁን ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹ ጉዳዮች ይቀርባሉ። ያሁን ጥሩ ስራ ከሰራ ሁሉም ሰው የራሱ ቴሌቪዥን አለው የሚያስብል ደረጃ ደርሳል። ዩቲዩብ በሆነ በተወሰነ ጊዜ ዋጋ ልትከፍልም ስራ ከሰራ ገንዘብ ልታገኝባቸው የምትችላቸው መንገዶች አሉ። የሰማነው እንዲሁም ያየነው የፊልምና የሙዚቃ ባለሙያውን ዮሐንስ ፈለቀን ነው ከትናንት በቀጠለው ቆታችን የቅርብ ጊዜ ስራዎቹና ተያያዥ ጉዳዮቹን በተመለከተ እንጨዋወታለን።እኔ እኔ የመጣሁት ከቡልጋሪያ ነው የቡልጋሪያ ዘፈን እወዳለሁ እዚህ አሜሪካ ከመጣው በኋላ የተለያዩ ሀገሮች ባህላዊ ዘፈኖችን ማጥናት ጀመርኩኝ። ሆና ሽልማታችን ትመስላለች። ሁለት ዘርፍ ላይ ነበር የተወዳደር ነው። ዋሚዝ አዎርድ ይባላል። ኢትዮጵያ ሙዚቀኛ ሙኒት መስፍን ቅዳሜ ዕለት ሁለት ሽልማቶችን ተቀራጅታች። ስለ ሽልማቶቿ በምሽቱ ታጫውተናለች። እኒና ሌሎች ጉዳዮች የተካተቱበትን መሰናሉ ሀብታሙ ዝዩ፣ ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስ ይከውናል። ከሁሉ አስቀድመን አጫጭር የዓለም ዜናዎችን ናገራችሁ ስመኝሽ ቆያል ሰግናለሁ ሀብታሙ። በሰሜን ናይጄሪያ ካዱና ከተሰኘው ከተማ ወደ አቡጃ በመጓዝ ላይ የነበረ ባቡር በሽፍቶች ጥቃት እንደደረሰበት የናይጀሪያ መንግስት አስታወቀ። አናስ ኢሮ ዳን ሙሳ የተሰኘ አንድ ተጓዥ ሽፍቶቹ ተቀጣጣይ ነገሮችን በመጠቀም ባቡሩን ማስቆማቸውን በፌስቡክ ገጹ ላይ አስፍሯል። ተጓዡ ሽፍቶቹ በጉልበት ወደ ባቡሩ ለመግባት ከውጭ ሆነው ወደ ውስጥ የተኩሱ እንደነበርም ገልጿል። እስካሁን ድረስ ምን ያክል ጉዳት እንደደረሰ የተረጋገጠ ነገር ባይኖርም ለጥቃቱ ኃላፊነት የወሰደ ግን የለም። የካዱና ክልላዊ መንግስት ተወካይ በሽፍቶ ሰዎቹ ተከቦ የነበረውን ባቡር ተቆጣጥረናል ያሉ ሲሆን ተጓዦቹን ከአንድ ቦታ ወደ ሌላ ቦታ ለማድረስ እንዲሁም አስቸኳይ የሕክምና እርዳታ የሚሹትንም ለማሳከም እየሰራን ነው ብለዋል። በናይጄሪያ እስላማዊ ታጣቂዎችና ሽፍቶች በመቶዎች የሚቆጠሩ ተማሪዎችን ተጓዦችንና የሀገሬውን ሰዎች እየጠለፉ ገንዘብ የሚጠይቁ ሲሆን ይህም ማህበረሰቡን ከባድ ስጋት ውስጥ የጣለ ጉዳይ ሆኗል። ከባለፈው ጥቅምት ወር ወዲህም በናይጄሪያ የባቡር ጥቃት ሲፈጸም ይሄ ሁለተኛው ነው። ትላንት ሰኞ ዕለት የእስራኤልንና የአረብ ሀገራትን ግንኙነት ለማጠናከር ሲካሄድ የነበረው የመሪዎች ጉባኤ ተጠናቀቀ የእስራኤል የዩናይትድ ስቴትስ የአረብ ኤምሬትስ የባህሬን የሞሮኮና የግብጽ የውጭ ጉዳይ ሚኒስትሮች በመካከለኛው ምስራቅ ያለውን ትስስር ለማጠናከር ጥረቶችን እንደሚያደርጉ አስታውቀዋል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በማጠቃለያ ስነስርዓቱ ላይ ባደረጉት ንግግር ከጥቂት ዓመታት በፊት ይህን መሰል መሰባሰብ በፍጹም የማይታሰብ ነገር ነበር ሲሉ ሁኔታውን አድንቀዋል። በኔጌቭ በተካሄደው በዚህ የመሪዎች ጉባኤ እንደ አውሮፓውያን አቆጣጠር በ2020 እስራኤል ከተባበሩት አረብ ኤምሬትስ፣ ባህሬንና ሞሮኮ ጋር ያላትን ግንኙነት በማስተካከሏ የተነሳ የተሳካ ነው። የእስራኤል የውጭ ጉዳይ ሚኒስትር ያኢር ላፒድ ይህን መሰል ውይይቶች በቀጣይም የሚዘልቁ መሆናቸውን አስታውቀዋል። ብሊንከን በበኩላቸው ዩናይትድ ስቴትስ ይህን መሰል ቀጠናውን የሚያሸጋግሩ ሂደቶችን ትደግፋለች ብለዋል። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ፑቲን በሞስኮ የስልጣን ለውጥ ለማድረግ ፈቃደኛ አይደሉም፣ ስልጣን ላይ መቆየትን ነው የሚሹት፣ ስለዚህም የሞራል ዝቅጠት ውስጥ ናቸው ሲሉ ለተናገሩት አባባል ይቅርታ እንደማይጠይቁ አስታወቁ። እንደዚህ አይነት ሰዎች ሀገር መምራት አይገባቸውም ነበር፣ ነገር ግን እየመሩ ነው። ይሄ ማለት ግን እኔ ብስጭቴን መግለጽ አልችልም ማለት አይደለም ብለዋል። ፕሬዚዳንት ባይደን በፖላንድ ከሚገኙ በጎ ፈቃደኞችና ስደተኞች ጋር በነበራቸው ቆይታ ባልተጻፈና የግላቸውን ሀሳብ የገለጹበት መንገድ በዩናይትድ ስቴትስ ውዝግብ ያስነሳ ሲሆን የሀገሪቱ ወዳጅ የሆኑ አጋር የምዕራብ አውሮፓ ሀገራትንም አስደንግጧል። ይሁንና ፕሬዚዳንቱ የፖሊሲ ለውጥ እያቀድኩ አይደለም ሲሉ ጨምሮ አስታውቀዋል። ፕሬዚዳንቱ ንግግራቸው ከሩሲያ ጋር በዩክሬን ያለውን ጦርነት ውጥረት ሊያባብሰው እንደሚችል ሲጠየቁም የመጨረሻው የምፈልገው ነገር ቢኖር በመሬት ላይ አሊያም በኒውክለር ከሩሲያ ጋር ጦርነት መግጠም ነው ሲሉ ተናግረዋል ተናግረዋል። በግልጽ እንደሚታየው የሩሲያ ኃይሎች ወደ ኪየቭ እያቀኑ አይደሉም ያሉት ፕሬዚዳንቱ፣ እያየን ያለነው የስልት ለውጥ አድርገው ዶንባስን ማስቀድማቸውን ነው ብለዋል። የሞስኮ የቅርብ ጊዜ ጥረት የዩክሬን ኃይሎችን በምስራቅ ግል በኩል ቆርጦ ማስቀረት ሲሆን ይህም ሩሲያ ከዩክሬን ጋር በምታደርገው የሰላም ስምምነት ላይ ተጨማሪ የድርድር ኃይልን የሚሰጣት ይሆናል ተብሏል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስምኝሽ ቆየነኝ ነኝ ከቀሮቹ የጋቢና መሰናዶች ጋር መልካም ቆይታ ስመኝሽን ለቀደመው ዜና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ለዕለቱ ወደያዝንላችሁ የቀደመ የቀደሙ መሰናዶውን እንሻገር። ዮሐንስ ፈለቀ ሄሎ ኢትዮጵያ ጀስት ፎር ዋን ዴይ ዌርዝ ማይ ዶግ በተሰኙ የሙሉ ጊዜ ሰዓት ፊልሞቹ እና ዘጋቢ ፊልሞቹ የሚታወቅ የኪነ ጥበብ ሰው ነው። በሙዚቃው ዘርፍም ስራዎቹን አበርክቷል። ዮሐንስ በስደት በሚኖርበት አሜሪካ የገጠመውን የሕይወት ውጣውረድ የሚያስቃኝ ዘኢንስ የተሰኘ ዘጋቢ ፊልም ለእይታ ለማብቃት እየተሰናዳ ይገኛል። ከትናንት የቀጠለው ቆይታችን በመቀጠል ይቀርባል። የምናመጣቸው ውሾችን ሰዎች ሴቶችን በብዛት ይጥላሉ፣ እና ሴቶችን በሚጥሏቸው ጊዜ ሴቶቹ ደግሞ እኛ ጋር ይመጣሉ። ከእኛ ጋር መኖር ይጀምራሉ። ከእኛው ጋር አብረው ይኖራሉ። ዌር ኢዝ ማይ ዶግ ላይ የተለያዩ ልብ የሚነኩ ትዕይንቶች አሉ። አንደኛው በውሻው ተራ ለምን እኔን አትወስድም የሚሉ የጎዳና ተዳዳሪዎች ጥያቄ አለ። አንዳንድ ሰዎች ፊልሞች ይሄን ያክል ነገሮችን በሚገልጹ ጊዜ ለአንድ ሀገር ያለን እይታ ወይንም ደግሞ ገጽታ የማበለሸት አቅማቸው ከፍ ያለ ነው ብለው ይከራከራል። እንደነዛ ያሉ ትዕይንቶችን በማካተት ምን አይነት ስሜት ይሰማሃል? ከባድ ተባለት። እንግዲህ በጣም መልካም ሀገር ነው፣ ጥሩ ሀገር ነው፣ ውብ ሀገር ነው፣ ሰዎች በደስታ የሚኖርበት ሀገር ነው የተባለን በሰቆቃ በረሃ በርዛት እንሞት ነው ወይስ እውነቱን ለህዝባችን ተናግረን ያለንበትን ሀቅ ተናግረን ለለውጥ እንነሳ? የጥያቄው ይሄ ነው። አርት ደግሞ ህብረተሰቡን የመቀየር ኃይል አለው ካልን፣ አስተሳሰብን እንደዚህ በግልጽ በመናገር ያለንን ችግር ሀቁን በማሳየት መለወጥ ካልቻለን አንደኛ ነን ያለን መኖር እንችላለን። የኔ ምርጫ ግን አይደለም። እነህንድ እነ ማዘር ኢንዲያን ፊልም ሲሰሩ እውነታውን እንዲህ ነን እንዴ ብለው አስበው ለለውጥ እንዲነሱ ያደረጋቸው ፊልም ነው። ስለዚህ የሚያስፈልገን አሁንም እውነት ነው፣ ያለንበት ሀቅ እውነቱ ይሄ ነው። ያንን ተቀብለን ለለውጥ መነሳት እንችላለን። አነው እንግዲህ ሰዎች መልካም ነገሮች አሉ፣ ኦፍኮርስ፣ መልካም ነገሮችን ፕሮሞት የምናደርግበታለን። ነገር ግን እየከፈል ነው ያለው ዋጋ ብዙ ነው፣ እውነት ባለመናገራችን ያንን በማድረግ እ እኮራለሁ። ተቃውሞ ይኖራል፣ ኦፍኮርስ ይኖራል። ግን ዲለኝ ዩናይትድ ስቴትስ ከመጣ ካልተሳሳትኩ ሰባት ወይም ስምንት ዓመታት የሆኑ ይመስለኛል። አይደለም አምስት ዓመት ነው አምስት ገና ሊሞላ አምስት ዓመት ነው። በፊልም አለም መሪ በሆነች ሀገር ውስጥ እየተኖረ የዚያን ሀገር እውቀትና የዚያን ሀገር ችሎታ በኢትዮጵያውያን ዘንድ ማንጸባረቅ የከበደው ምክንያቱ ምንድን ነው ብለህ ታስባለህ? እንደ እኔ እንግዲህ ያው ባለኝ ቆንስል እውቀት እውነት አሁን እና ምናቃት አሜሪካና በትክክል አሁን ሪያሊቲ ያለው አሜሪካ አንድ ያለ መሆኑ ነው የዚህ ዋነኛ ችግሩ። ምክንያቱም እዚህ እንደ መጣህ ኮምፕሊት ህይወት ሌላ ጉዳይ ነው። ሌላ በጣም ብዙ ለመኖር እና ላለመኖር ትግል የምታደርግባቸው ማአት ነገሮች ነው ያሉት። ስለዚህ እንደ ኢትዮጵያ ወይም እንደ ሌሎች ሀገር በቀላሉ ትምህርት ላይ ትኩረት አድርገ ወይ ነገር አድርገ የምርጫ ጉዳይ ቢሆንም ከባድ ነው፣ መስዋዕትነት ያስከፍላል። ስለዚህ በቃ አንድ ሲስተም፣ የተዘረጋ ሲስተም አለ፣ እዛ ውስጥ ትገባለ። በተለይ እንደኔ ያለ ሰው ይዞት የሚመጣው ብዙ አለ፣ የቤተሰብ ህይወት የሚቀየር ሌሎች ሰዎች የማምጣት ምናምን፣ በህይወት ውስጥ መአት ተሸክምን የምንመጣቸው ነገሮች አሉ አይደለም? ያንን የመክፈል ያንን የማቅለል ጉዳይ ውስጥ ስትገባና ከዛ ጎን ለጎን ደግሞ ኑሮን የመኖር ቤት የመክራ መክፈል መኪና የመክፈል ሁሉም ተይዘህ ነው። በዚህ ሲስተሙ በራሱ ሌላ አይነት ሀሳብ እንድታመጣ ወይም እንድታፈነግጥ የሚፈቅድልህ አይደለም። ስለዚህ በጣም የሚገርም ፖቴንሻል ኖሮ መለወጥ የሚችል ብዙ ነገር መስራት እየቻልክ ታስረህ ቁጭ ነው። እና እንዳልከው እዚህ አገር በጣም የሚገርም ብዙ ነገር መስራት የሚችሉ ሰዎች መጥተው ምንም መስራት አልቻሉ። ምክንያቱም የሕይወት ሲስተሙ ለአፍታ ቆም ብለህ አስበህ መወደው ሙያ ይሄ ነው፣ ይህንን መስራት አለብኝ እንድትል እድል አይሰጥህም። በቃ እያንዳንዷ ቀን ዋጋ አላት። አንድ ቀን ሳትሰራ ወይም ደግሞ አንድ ፔቼክ ሳይከፍልህ ብትዘል የሚያስከፍልህ ዋጋ አለ። ስለዚህ ሙሉ ትኩረትን ሕይወት ራሱ ይወስደዋል በዛ ትግል ውስጥ አልፈ ተርፈ የምንፈልገው ይሄ ነው ሀሳቤ ይሄ ነው ይህን ማሳካት አለብኝ የማለት እድሉ ከባድ ፈተና ይገጥመዋል ምናልባት ነገሮችን ለማስተካከል ወይም ለማሻሻል ሊደረጉ የሚችሉ ነገሮች ይኖሩ በሀበሻው ማህበረሰብ ከምን አንጻር ለምሳሌ አንዳንድ ቅሬታ ሲነገር የምሰማው እዚህ የተሰሩ ፊልሞችን ለማሳየት በሚደረገው ጥረት ውስጥ ያን ያህል የበዛ ተመልካች አይገባልንም። ያን ያክል ደግሞ ፊልሞችን ለማምረት በምናደርገው ጥረትም ድጋፍ የመስጠቱና የምንፈልገውን ያክል የፋይናንስ አቅርቦቱ ለእኛ የሚገባንን ያክል ወይንም ደግሞ የሚያስፈልገንን ያክል አይደለም የሚሉ ቅሬታዎች ይቀርባሉ። እውነት ነው፣ እሱ እንዳለ ነው። እሱ የአሜሪካን ውስጥ ያለ ብቻ ችግር ሳይሆን ኢትዮጵያም ያለ ችግር ነው። ኪነ ጥበቡ ላይ የምታገኘው ገንዘብ እና የምታጠፋው ጊዜ ሀብት ይመጣጠናል። ምንም ጥያቄ የለውም። በኢትዮጵያ ውስጥ ዋጋ እያስከፈለ የሚያኖርህ ጥበብ ነው፣ አርት ነው። እዚህ ከመጣ በኋላ ትንሽ ከበድ ይላል ጉዳዩ። ምክንያቱም እያንዳንዱ ሰው እንዳልኩ በዚህ በህይወት ሰንሰለት ውስጥ ስለታሰረ ስክሪፕት ጽፈህ አክትረስ ሞያ አክተር ጠርተህ አስጠንተህ ወይም ደግሞ ቀረጻለ ብለህ ከሌላ አሰባስበ የምታደርግበት እድል በጣም የመነመነ ነው አሌስ ስትሮንግ የሆነ በጀት ከሌለ በስተቀር ከዛ ማንም ሰው አይመጣልህም። ይሄ ፍላጎቱ ቢኖርም በውስጥ የሚመላለስ ነገር ቢኖርም በቃ የመኖርና ያለ መኖር ጉዳይ ቅድሚያ የይዝህና ገሸሽ ትላለህ እና ቀስ በቀስ ነው እየወጣም ሄደው አይታወቀህም። በተለይ ደግሞ እንደመጣ ብዙ ኃላፊነት ውስጥ ከገባህ ትዳር፣ ልጅ፣ ምናምን ምናምን ሲመጣ እንደዚህ መኪና፣ ቤት ምናምን አይታሰብም። ያኛው ራሱ ጥበቡ ያንን ከፍሎ መኖርና በዘዴ መኖር ይሆናል። ከመጽሐፉ ይልቅ ማለት ነው እና ፍላጎቱ አለ። ያው ብዙ ጊዜ ምንም አቅም ያላቸው ሰዎች ናቸው ድሩን ማግኝተው የሚመጡት። ነገር ግን እንዳልከው ሰዎችን አሰባስብ ይ ትንሽ ዲሲ እና ዴንቪ ሪያ ይሻላል። እየተሞከሩ ያሉ ስራዎችም አሉ። ተከታታይ ቴሌቪዥን ድራማዎች ነው ከወትሮ በተለይ አሁን ጥሩ ስራ ከሰራ ሁሉም ሰው የራሱ ቴሌቪዥን ያለው የሚያስበል ደረጃ ደርሰናል። ዩቲዩብ ዶክተር ሆነ የተወሰነ ጊዜ ዋጋ አልከፍልም ስራ ከሰራ ገንዘብ ልታገኝባቸው የምትችላቸው መንገዶች አሉ። ትልቁ ጉዳይ እንዴት አይነት ስራ ነው የምትሰራ ማንና አስመጠተ ነው ምንድን ነው ንደው ዘዴ እንዴት ነው የሚሆነው የሚለውን ስታየው ከባድ ነው። እንዳልከውም ደግሞ ለዘርፉ ትኩረት ሰጥቶ የሚያግዝም ባለሀብትም ወይም ደግሞ የመንግስት አካልም የለም። ያው በቃ ህይወት የመኖርና ያለመኖር ጉዳይ ነው። ጎን ለጎን ደግሞ የሙዚቃ ስራዎችን ትሰራለህ። ከፊልሙ የቀደመ ስሜት ነው ወይስ ከፊልሙ በኋላ የመጣ ነው? ሙዚቃ ያው በዚህ ጊዜ ነው ብዬ ባልልህም፣ በጣም በልጅነት ጀምሮ ትምህርት ቤት ኤሌመንተሪ በነበርኩበት ሰዓት በጣም በክፍል ውስጥም በምናምን ሰፈር ውስጥም እንደዚህ ሙዚቃ ኮንሰርት ምናምን እያልኩኝ ሰፈር አዋቂ ትልልቅ የሚባሉትን ሰዎች እየጠራን እንደዚህ ድራማ ምናምን እያሳየን ያደግነው እና ሙዚቃ ውስጤ ያለ ጉዳይ ነው። ምንም ጥያቄ የለውም። ጎን ለጎን አባታችን ወታደርም ቢሆን ዳአርቱ ቀረብ ያለ ነበር እና እንደዚህ ቲያትሮች ሙዚቃ ምናምን ሲኖር ይዞ ነው ይሄዳል በልጅነት እና ያም ትልቅ ተጽዕኖ አለ ወሰነኝ እና ያየናቸውን ቲያትሮች አዳፕት አርገን እዛው ሰፈር ውስጥ ምናምን ድራማ በማቅረብ ምናምን ያለፍኩት እና ተያይዞ የመጡ ነገሮች ናቸው። የተወሰነ ጊዜ ያው የተወሰነ ፊልም ትምህርት የመማር እድሉን አገኘው። ጎል ተዛማች ናቸው። አክቹዋሊም ያው ሁለቱም በራሳቸው መቆም የሚችሉ ቢሆንም ሙዚቃውንም ከልቤ ወደዋል። መጀመሪያ ሙዚቃ ነው ሙዚቃ ነው ለማለት አልችልም። የፊልም ትምህርት እንደተማርኩኝ አጫጭር የቴሌቪዥን ድራማዎችን መጽሐፍ ጀመርኩኝ። የመስኮት ሆና የሚባሉ መተላለፋቸውን ራሱ አላቅም ነበረ። በአጋጣሚ በተለያዩ ረጅም ወሱ ታሪኩ፣ ሌላ ጊዜ እናነሳለን ግን ለመጀመሪያ ጊዜ ይመስለኛል ዛሬም ዝማት ብሎ የተሰኘ ነጋሽ ማሙድ ጸደኒያ ሌሎች እነ ትእግስት ምናምን ያሉበት ለአዲስ አበባ ፊስቱላ ሆስፒታል የተዘጋጀ ሙዚቃ ነበር እና እሱን ሀሳቡን በማምጣት ያንን ሙዚቃ እንዳዘጋጅ ኃላፊነቱ ተሰጥቶ ነበርና ይህን ስራ ከአንጋፋው ድምፃዊ ሞገስ ተካ ጋር አብሬ ነበር የሰራሁት እና ከእሱ ጋር ቤተሰብ ሆኜ ነበሩ የተወሰኑ ጊዜያቶች አብረን የማሳለፍ ጊዜ ነበረን ና ፖዚሽ ያሌ አይቶ ዜማ መስራት ይችላል። እንደውም እዛ ዘፈን ላይ ዛሬም ዝማት ብሎ የሚለው ዋናው እንትኑ የኔ ዜማ ነው። የእሱ ዜማ እየሰራ መፍጠር እንደምችል የተረዳሁበት ነው። ከዛ በኋላ እንግዲህ ጎን ለጎን ለሌሎችም ሰው ሙዚቃ በመስጠት የራሴንም ዘፈኖች በመስራት ጎን ለጎን እያደገ ሄደ ነው። ግን ስሜትን በመግለጽ እንደ አንጀት ደስ ሊያሰኝ የሚችለው ደግሞ ፊልም ነው። ሙዚቃም አለው፣ ሀሳብህም አለው መናገር በምትፈልገው መልኩ ማሳየት ትችላልና ሁለቱም ጎን ለጎን ናቸው። ቀደም ብለህ በውጭ ሀገር ውስጥ እየኖሩ የፊልምንም ስራ ወይም የሙዚቃንም ስራ በመስራት ረገድ ያለውን ፈተና ነግረህናል። እንዲያም ሆኖ ግን በጥቂት አመታት ውስጥ ማሳካት አለብኝ ወይም አሳክኋል የምትላቸው ጉዳዮች ምንድን ናቸው? እንግዲህ ያው በተለይ ከፊልሙ ጋር ከፊልሙ ጋር በተያያዘ ታሪክ አለን። በጣም የበለጸገ በጣም ዓለምን ጉድ ሊያሰኙ የሚችሉ ብዙ ታሪኮች አሉን። ወደ እውነታው ከተመለሰን አይናችንን ገልጠን ይሄ ከፊክሽን ልቦ ልተረክ ምናምን ያለውን ሀሳብ አቁመን ግራቀኝ ስናይ እውነት ታሪክ አለን። አሁን ዓለም እዚህም ገንዘብ አላቸው፣ ታሪክ የላቸውም። ብዙዎቹ ፊልሞችን ብታይ ሚሊዮን የሚቆጠር በጀት አላቸው፣ ስቶሪ ዋይዝ ግን የለም። ታሪካችንን ይዘን ባለም አቀፍ ደረጃ ታች አካዳሚ ምናምን ድረስ ተቀባይነት ያላቸውን ስራዎች መስራት እንችላለን ብዬ አስባለሁ፣ ህብረት መፍጠር ከቻለን። ህልሜም እሱ ነው ማለት አሳካዋለው ብዬ ባልፎክርም ከልጅነት ጀምሮ ድሪም የማደርገው በቃ እንደዚህ ባለም አቀፍ ደረጃ ቢያንስ አካዳሚ አዋርድ ቤስ ፎሬን ላንጉጅ ወይም የሆነ አይደለም ታሪክ አለ። በጣም የሚገርሙ የሚገርሙ ታሪኮች አሉ። ያዘጋጀኋቸውም ታሪኮች አሉ። እነዚህን አቅሙ ሲፈቅድ ከሎች ጋር፣ ምክንያቱም በግል የሚሰራ ነገር የለም ሁሉም ሰው ጋር ይለመንታል። ሁሉም ባለሙያ ጋር የሚገርም ፖቴንሻል አለ። ያንን አንድ ማድረግ ከቻልን ዋይ ኖት፣ በዓለም የደረሰበትን ፊልም መንትን ሰርተን እኛም በኢትዮጵያ ሲኒማ አንዱ የሚሆንበትን መንገድ መፍጠር እንችላለን ብዬ አስባለሁ። ለስንበት ከሙዚቃ ስራዎች መካከል በግሌ የምወደው ምናልባት ለሀገራችንም ደግሞ መልካም ነገር የሚመኝ ግጥሙን ሜሮን ጌትነት የጻፈችው ረሱን አስተውሰኝ ነበርኩኝ ነው። በጣም ጥሩ ስራ ነው። ስለሆነ ተቀዛ አድርገ ስራ ነበርኩኝ በጣም የምወደው ስራ ነው። ግን ያው ብዙ ጊዜ እኔ የምወደውን ስራ እሰራለሁ። ታይቷል አልታየም፣ ብዙ አያሳስበኝም። ተንክ ዩ በጣም ኖትስ አድርገህ ስላየኸው በጣም ነው የማመሰግነው። ኦልሞስት ተመሳሳይ ነው ከዚህ ከፊልሙ ጋር በሀሳብ ደረጃ ነበር ሁሉም ሲእግህ በህይወታችን ውስጥ እንግዲህ ከደርግ ዘመን ጀምሮ ዋጋ የከፈልባቸውን ከዛ በኢህአዴግ ዘመን በእርስ በእርስ እልቂት ከኢትዮ ኤርትራ ጦርነት ምናምን ነበረን። አሁንም ደግሞ ለውጥ መጣ ተብሎ ሰዎች በተለያየ መንገድ እየሞቱበት ያለውን ነገር እያየን ነው እና ነበርኩኝ ምን እየሆነ ነው ያለው? የሚለውን ጠቅለል ባለ ባጭር ለማስቀመጥ ነው የሞከር ነው። እንዳልከው መሮን ጌትነት ነው ግጥሙን የጻፈችው። በጣም ጥሩ ግጥም ነው። ምናልባት እንግዲህ እኔ የአዘፋፈን ሁኔታ ትንሽ ፓወራቶ ሊሆን ይችላል። ሙዚቃውን ደግሞ ፈለቀ እንግዲህ በኢትዮጵያ ሙዚቃ በጣም ጉልህ ድርሻ ያለው ሰው ነው። በጣም ብዙ ቀን ነው ስቲዲ ውስጥ በጣም የሚወደውም ስራ ነው። ያው ባለመሰማት ትንሽ አዝነናል። መሆን የሚገባው ምናልባት የቪዲዮ ይሁን የኔ ይሁን አላውቅም፣ ግን ሰርተነዋል። ጥሩ ስራ ነው። ቴንክ ዩ እሱንም ብትከብዝልኝ በጣም ደስ ይለኛል። እጅግ በጣም አመሰግናለሁ ዮሐንስ ፈለቀ። በድጋሚ መንገድ ሁሉ የተቃና ነገሮች ሁሉ በስኬት እንዲከተሉ፣ አሜን። በጣም አመሰግናለሁ። ተማሪው ሲቆጣ ገበሬው ሲደሰት አዋጁ ሲወታ ነበርኩ ነበርኩ ሀገር ትዘም ብሎ እዝጋን አስቀደም በቀለማት አድማጮቻችን እንዲሁም ተመልካቾቻችን ከዮሐንስ ፈለቀ ጋር ያደረግኩት ሙሉ ቆይታ በማህበራዊ ገጻችን ላይ ስለሚጋራ በዚያ እንድታዩት ጋብዛለሁ። ወደ ቀጣዩ ጉዳይ እንሻገር። ኢትዮጵያዊቱ አቀንቃኝ ሙኒት መስፍን ባለፈው ቅዳሜ በቡድንና በተናጠል ሁለት ሽልማቶችን ተቀዳጅታለች። ሙኒት አቤት አቤት በሚለው ዘፈኗ በተናጠል ስታሸንፍ ላክሪያ ከተሰኘው ባንዷ ጋር ያወጣችው አልበሟ ዋም የተሰኘውን የዋሽንግተን ዲሲና አካባቢ አርቲስቶች ሽልማት አሸንፏል። የደንገረመው ትናንት ማምሻውን ሙኒትና ባንዷን ለትዕይንት ሲዘጋጁ አግኝታ አነጋግራችኋለች። ቆይታቸው ሙኒት የላክሪያ ባንድ አባልን ከምታስተዋውቅበት ይጀምራል። Yana Nicole over here. Wave, Yana. Uh, Yana Nicole she's no She is the founder and the co-player of Project Reyer. We have Chao Tian here. Uh, hi Chao. Chao from China. She plays the Chinese dulcimer. He's waving over there. He's the guitar player and also he arranged most of the music. So that's the music arranged. going to guitar Now, na project the Mani Adle, Mani who does percussion, and Marty Reisenberg who's the the drummer. ስለዚህ እነሱም አሉ። ቤዝ ፕሌየር አንዳንድ ጊዜ ይቀያየራሉ፣ ግን እዚህኛው ሪኮርዲኛችን ላይ በን ሁዝ ላስት ኔም ነበር። በን ሬኮፍ ዘ ቤዝ ፕሌየር እዚህኛው አልበማችን ላይ። ስለዚህ ፕሮጀክት ሎክሪያ እንደዛ ይመስላል። በአይዲያ የመጣው ወደ 2018 ላይ ነበር፣ ዝን 2018 ያ ስታር ፕሮጀክት ሎክሪያ ስሙ ከፍቅርና ክሬቲቪቲ ጥበብን በደምብ አድጓ ያዋሃደ ስም ያለው ሎክሪያ። እንደዛ ነው የተፈጠረው። በ2018 ነበረ ያና የጀመረችው እና ዋና ሀሳብ ምንድ ነው ሁላችንም ከተለያየ ሀገር ነው የምንመጣው። ከአርጀንቲና፣ ከቻይና፣ ከቡልጋሪያ፣ ከኢትዮጵያ ከተለያየ ቦታ ስለምንመጣ የሁላችንም ባህል እና ባህላዊ ሙዚቃዎች ይሄ ፎክ ሙዚቃ የምንለውን እናመጣና እዚህ ደግሞ በአዲስ መልክ አሁን ላለው ተመልካች ሞደርናይዝ አድርገን በደንብ አድርገን አሬንጅ አድርገን እንደ ጃዝ ወርልድ ሙዚቃ ጃንራዎች ውስጥ የሚገባ አይነት አልበም ሰርተን በዛ ነው የተገናኘነው እና አንድ ላይ መስራት የጀመርነው እና አሁንም ያሸነፍነው። ስለ ሽልማቱ በኋላ እናወራለን፣ ግን ሽልማቱም በወርልድ ሙዚቃና ወርልድ ዘፈን በሚለው ኮንቴክስት ነው። የዓለም አቀፍ ዘፈን የዓለም ዘፈን ትንሽ ራሱ ጃንራው ግራ የሚያጋባ ጃንራ ነው። ሁላችንም ከዓለም ነው የምንመጣው፣ የምንወጣው ግን የተለየ አይነት የሀገራችን ባህል በተለይ የያዘውን አይነት ስልት እሱኛውን ነው የዓለም አቀፍ ባህል እና የዓለም አቀፍ ስልት የሚባለው ኮንሰርት የመጣው ከዛ ታዩ። ጥያቄ ሊያና ነው በአንዱ እንግዲህ እንደነገራችሁኝ እንደ አውሮፓን አቆጣጠር በ2018 ዓ.ም የዛሬ አራት ዓመት በያና ነው የተመሰረተው ብላችኋል እና ያና በአንዱን ለመመስረት ምንድን ነው ያነሳሳሽ? ነገር እኔ የመጣሁት ከቡልጋሪያ ነው። የቡልጋሪያ ዘፈን እወዳለሁ። እዚህ አሜሪካ ከመጣው በኋላ የተለያዩ ሀገሮች ባህላዊ ዘፈኖችን ማጥናት ጀመርኩኝ። እና ቀላል ዜማዎችና ጨዋታዎች ከዘፋኞችም ከህዝቡም ጋር እንደ ኢንፌክሽን የሚጋቡና የሚተላለፉ ሰዎችንም የሚያስተሳስሩ መሆናቸውን ተገነዘበ። የተገናኘ ነው በሽልማቱ ምክንያት ነው። እንዲያውም ደግሞ ለሙዚቃም የተለማመዳችሁ ያለት በአጭር ጊዜ ውስጥ ነው ያገኘኋችሁ። ለተመልካቾች ይሄ እንዲገባቸው እንዴት አጣበሽ እንዳገኘሽኝ። መጀመሪያ እንኳን ደስ አላችሁ። በድጋሚ ልበል አስተካክዬ፣ እንኳን ደስ አላችሁ። በጣም በጣም እናመሰግናለን። እኛም በጣም ደስ ብሎናል። እንኳን አብሮ ደስ አለን። እሺ፣ ሽልማቱ ምን ነበረ? ተወዳድራችሁና ያገኛችሁት ምንድን ነውስ? በምን ዘርፍ ምን አይነት ተቋም ነው የሸለማችሁ? እስኪ ዘርዘር አድርገሽ ንገሪኝ። ማሳያችሁና የሆና ሽልማታችን ትመስላለች። ሁለት ዘርፍ ላይ ነበር የተወዳደር ነው። ዋሚዝ አዋርድ ይባላል። ዋሚዝ የዋሽንግተን ኤሪያ ሚውዚክ አዋርድ። ስለዚህ ዋሽንግተን አካባቢ ማለት ሜሪላንድ፣ ቨርጂኒያ እና ዲሲን ያካትታል እና እዚህ አካባቢ ያሉት የተለያዩ የሙዚቃ ቡድኖች እና ግለሰቦች ሁሉም ይወዳደራሉ። የመጀመሪያው ዙር በ ሰው ድምፅ በድምፅ ነው። ምን ያህል ድምፅ አገኛችሁ በሚለው አንደኛውን ዙር በዛን አልፈን፣ ከዛ በኋላ ሁለተኛው ዙር ደግሞ በዳኞች፣ የዚያ አካባቢ የሙዚቃ ባለሙያዎች ናቸው። ስለዚህ ሙዚቀኞች፣ ፕሮዲሰሮች፣ የተለያዩ የሙዚቃ እንትን ማሳያ ቦታዎችም እነሱ ይካተቱበታል። ሙዚቃ የሚያስተምሩ ሰዎችም አሉበት እና እነሱ ደግሞ በሁለተኛው ዘርፍ ያወዳደሩ እና ከነበሩት ፋይናሊስቶች እኛ በሁለት ዘርፍ ነበር የተወዳደርነው አንደኛ በዓለም አቀፍ ሙዚቃ ቡድን ወይም አርቲስት በሚለው ስም እና ሁለተኛው ደግሞ አንድ አቤት አቤት የሚባል የአስናቀጭ ወርቁን ዘፈን እኔ ደግሞ እሱን ነበረ በአንዱ ካቀረኳቸው ዘፈኖች ውስጥ አንዱ እሱ ነበረ። እና እሱኛውን ዘፈን ደግሞ በዓለም አቀፍ ዘፈን በራሱ ደግሞ የራሱን ተወዳድሮ ነበረ። እና አቤት አቤት ደግሞ በዛ በዓለም አቀፍ ዘፈን አሸነፈ። እና ቅዳሜ ለታ ዛሬ ሰኞ ሲተላለፍ ማክሰኞ ከሆነ ቅዳሜ ለታ ነበረ የሽልማቱ ቀን እና ሁለቱንም አሸነፍን። በጣም ደስ የሚል ነገር ነው። በአንዱ አዲስ ነው አልበሙ ያለቀው ታህሳስ አካባቢ ላይ ነው አልበማችን። በሁሉም በስፖቲፋይ፣ በሁሉም ይገኛል በፕሮጀክት ሎክሪያ ስትፈልጉት በዛ ታገኝታላችሁ። እና ሁላችን በጣም ደስ ይሆናል። ሁለት ሽልማት ማግኘት ደስ የሚል ነገር ነው። እና በዚህ አካባቢ ደግሞ ዋሽንግተን ዲሲ እና ዋሽንግተን ዲሲ ቨርጂኒያ፣ ሜሪላንድ ያሉት ሙዚቀኞች ነበረ ተሰባስበን የነበረው። በጣም በተለያዩ ዘርፎች ነበረ ሽልማቱ። እኛ ደግሞ በዘፈን እና በባንድ በአለም አቀፍ ዘርፍ አሸንፈን ዛሬ በብሉዝ አሊ የሚባል ደግሞ ዲሲ ውስጥ በጣም የታወቀ ጃዝ ክለብ ነው። ብሉዝ አሊ የሚባል ቦታ ለን ያለ ነው። እዛ ደግሞ ፐርፎርም ልናደርግ ተሰባስበን ነው። በጣም ደስ ይላል። ካላስቸገርኩኝ፣ መልካም ፈቃድሽ ከሆነ እስቲ ትንሽ አቤት፣ አቤት ለተመልካቾች A be sweat, and I know. you thank you thank you። የመጨረሻ ጥያቄ ማደርገው ከዚህ በኋላ ፕሮጀክት ላይ ወዴት ነው የሚቀጥለው? ወደ ኢትዮጵያ እንደ ሀሳብ ያለን ምንድነው? ሁላችንም ከተለያየ ሀገር ስለሆን፣ ሁላችንም በየሀገራችን ሰው እንዲያውቀን ሄደን እንድንጫወት። አሁን እሷ ቡልጋሪያ ከሆነች ያው የሆነ ቀን ቡልጋሪያ ሄደን፣ ቻይናም ሄደዋል እንደውም ከዚህ በፊት ቻይናም ሄደው ነበረ። እሱ ከአርጀንቲና ነው። ከተቻለ ወደ አርጀንቲና እኛም ጋር ደግሞ መጥተው። ፕሮጀክት ሎክሪያ ማለት በቃ የዓለም አቀፍ ሙዚቃ ስለሆነ ደስ የሚል ነገር በቃ የሁላችንም ባህል በሙዚቃ አንድ ደግሞ ያደርጋል አይደለም። እሱንም አብሮ ለማሳየት በጣም ደስ የሚል ነገር ነው። ስለዚህ እዚህ ሰፈር ዲሲ፣ ሜሪላንድ፣ ቨርጂኒያ ብዙ ተጫውተናል። ከዛ ደግሞ ሰፋ እያለ የዚህ ወደ ኖርት ካሮላይና ወደ ላይ ወደታችን እንሄድ እና ከዛ ደግሞ አለም አቀፍ የተለያየ ሀገራትን ቱር ለማድረግ እና እስከተቻለ ድረስ አለማችንን ለማዳረስ ነው ሀሳባችን። እና አዳዲስ ዘፈኖች፣ አዳዲስ ሀሳቦች፣ አዳዲስ ሙዚቀኞችን ገባወጣ እያሉ የተለያየ ባህሎችን እያዋሃድን በሙዚቃ አንድነታችንን ለማሳየት እና በሙዚቃ ፍቅርን እና ሰላምን እና ደስ የሚል ጨዋታን ለማስተላለፍ ነው ሀሳባችን። በጣም ቆንጆ። የአልበሙ ስም ምንድን ነው? የአልበሙ መጠሪያ ሰዎች እንዲያገኙት። ይህ የመጀመሪያ አልበማችን ነው። የአልበሙ መጠሪያ ላክሬያ ነው። በስፖቲፋይ በዩቲዩብ እና አማዞን እንዲሁም አፕል ሙዚክ ላይ ይገኛል። ስለዚህ ፕሮጀክት ሎክሬያ ኤል ኦ ሲ አር ኢ ኤ ለቭ እና ክሪኤቲቪቲ ሎክሬያ ፕሮጀክት ሎክሬያ ብላችሁ ብትፈልጉት በሁሉም ዘት አይነታለ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን አድማጮቻችን። ሀብታሙ ስዩን በመስተንግደው፣ ንጉሱ ታምሬ ደግሞ በቴክኒክ አብረን ነበረ። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።